የባህል መድረክ ዲዛይኖቹ ዲዛይኖቹን በኢትዮጵያ ባህላዊ ቃዎች የተለያዩ ታሪካዊ ዲዛይኖች ላይ እንደዚሁም ተፈጥሯዊ ሁኔታዎች ለምን ከተማ ስለሆነ አበባም ግሪንም ነገር ያስፈልገዋል በሚለው ዲዛይኖችን ሰራን። የአፍሪካ ህብረት መቀመጫ በሆነችው በመዲና አዲስ አበባ ጎዳናዎች ዳር ዳር በቆሙት ሰፋፊ የኮንክሪት ድንጋዮች እንዲሁም ድልድዮችን በተሸከሙት ግንቦች ላይ ወጣት ሰዓሊያንን በመምራት ባህልን የሚያንጸባርቁ ስዕሎችን በመሳል ለከተማው ሌላ የውበት ገጽታ በመስጠት አስተዋጽኦ ካደረጉት መካከል የኢትዮጵያ ሰዓሊያንና ቀራጺያን ማህበር ዋና ጸሐፊ ሰዓሊ ሰይፉ አበበን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች እንደምን አመሻችሁ። ከአዲስ አበባ ውበትና መናፈሻ ዘላቂ ማረፊያ ኤጀንሲ ለኢትዮጵያ ሰዓሊያንና ቀራፂያን ማህበር በቀረበው ጥያቄ መሰረት በአዲስ አበባ ጎዳናዎች ዳር ዳር ላይ በቆሙት ትላልቅ ኮንክሪት ድንጋዮች ላይ የኢትዮጵያን ባህላዊ ነገሮችን የሚያንጸባርቁ ስዕሎችን ለመሳል ቻለን። ከተማችን ላይ ዘመናዊነት እየታየ ነው። ዘመናዊነት ግን ስነ ውበትን አካቶ መሆን አለበት የሚልም እምነት ስላለን፣ በቀለም ብሩሻችን ለአይን የሚታክተውን ለአእምሮ የሚያዳግተውን ድንጋይ በጥበብ ለመሸፈን ሞክረናል። ስዕሎቻችን ጥበብ በጎዳና የሚል መልእክትንም ይዘዋል ሲሉ የገለጹልንን በአዲስ አበባ ከተማ ነዋሪ የሆኑ ሰዓሊያንና ስራቸውን ይዘን በዕለቱ መሰናዶ ቀርበናል። መልካም ቆይታ። ጥበባዊ ስራዎች ወደ ጎዳና ሲወጡ ህብረተሰቡ ስለ ጥበብ የተሻለ ግንዛቤ ይኖረዋል። ከዚያም አልፎ ለከተማዋ ውበት ሌላ ገጽታ ነው። በመሆኑም የአዲስ አበባን አዳዲስና ድንጋያማ ገጽታ በሥነ ጥበብ ለመቀየር የነበረን ህልም ተሳካ ሲሉ የሰአሊያንና የቀራፂያን ማህበር ዋና ጸሐፊ ሰዓሊ ሰይፎ አበበ ገልጸውልናል። አዲስ አበባ የተለያዩ መንገዶች ተሰርተዋል። ስለዚህ እሱ ካለቀ በኋላ ባዶ ባዶ ኮንክሪቶች አንዳንዴም ሲታይ ያላለቀም ስሜት ያለው ይመስላል እና መስራት በጣም እንጓጓ ነበር። ግን ከአዲስ አበባ ውበትና መናፈሻ ዘላቂ ማረፊያ ኤጀንሲ ለኢትዮጵያ ሳሪያና ቅራጽያ ማህበር ጥያቄ መጣልን። ስራዎችን እንድንሰራ በዚህ በስትሪት አርት ላይና ሄደን ተነጋገርን። በጣም ተደሰትን። መጀመሪያ ምንድን ነው ያደረግነው? ቦታዎቹን ፎቶ አነሳናቸው። ኮምፒውተር ምን ሊሆን እንደሚችል ዲዛይኖቹን ቁጭ ብለን ሰራነው። እኔ ደግሞ ያው በዚህ ላይ ትልቁን ድርሻ ይዣለሁ። ያው ዲጂታል አርትና ግራፊክ ዲዛይን በብዛት ስለምሰራ ብዙ አመት ለእኔ ነው ብዙውን ኃላፊነት ኢትዮጵያ ሳሪያ ማህበር የሰጠኝ ዲዛይኖቹን በኢትዮጵያ ባህል ላይ የተለያዩ ታሪካዊ ዲዛይኖች ላይ እንደዚሁም ተፈጥሯዊ ሁኔታዎች ለምን ከተማ ስለሆነ ግሪን ነገርም አበባም ግሪንም ነገር ያስፈልገዋል በሚለው አ አበባዎች ሰራን። ዲዛይኖቹ በትልቅ በስክሪን ፕሬዘንት ተደረጉ። ለአዲስ አበባ መዘጋጃ ቤት፣ ለአዲስ አበባ ፖሊስ ኮሚሽን እንዲሁም ለመንገድ ትራንስፖርት ባለስልጣን አላፊዎች አሳየናቸው። በጣም ተደሰቱ። መንገዶቹ ያው እሑድ እሑድ ብዙም መኪና ስለማይኖር ያው ተዘግተው ይሰሩ ተባለ። ከዛሬ አምስት ዓመት በፊት በበጎ አድራጎትና ማህበራት ኤጀንሲ የተ ተቋቋመው የኢትዮጵያ ሰዓሊያን ማህበር ፕሬዚዳንት አቶ ስዩም አያሌው በበኩላቸው ያው አዲስ አበባ ከተማ የአፍሪካ መዲና እየተባለች ነው። የዓለም አቀፍ ተቋማት መቀመጫ እየሆነች ነው። ብዙ ብሔር ብሔረሰቦች መቀመጫ እየሆነች ነው እና አዲስ አበባን የሚወክሉ እነዚህ አዲ አበባን አዲስ አበባን በሚል የተወሰኑ ስራዎች ሰርተናል። ከዚህ ውጭ ግን የተለያዩ ከጥንታዊ ዘመን የዋሻ ስዕሎች ጀምሮ እስከ ዘመናዊ አሁን እስከ አስራ ስምንተኛ ክፍለ ዘመን ድረስ ያሉ የኢትዮጵያ ቅርሶችን ነው እንግዲህ እና አክሱም አሉ ባህል ልብሶቻችን ላይ ያሉ ጌጦች አሉ። እነዛ ፓተርኖች በጣም ትልቅ ውበት ናቸው፣ ዩኒክ ናቸው፣ የእኛ ብቻ ናቸው ብለን የምናስበው ትልቅ ሀሳቦች አሉ። እነዚህ እነዚህ ነው እንግዲህ አሁን ለመስራትም እያሰብን ያለነው እየሰራንን በዛ ቦታ ላይ ያስቀመጥ ናቸው ስራዎች እና በቀጣይም በተለይ በሰፋፊ ፎርሙ ይሰራሉ ተብሎ የምናስበው በውስጥ መተላለፊያ መንገዶች ላይ ሰፋፊ ግድግዳዎች አሉ። እነዚህ ኮንክሪቶች እውነት የእኛን ማንነት የሚገልጹ የስነጥበብ ስራዎች ይሰራሉ ብለን አሁን በደንብ ትልቅ ፕሮጀክት ፕሮፖዛል ለመስተዳድሩ አቅርበናል። በተለይ ቦሌና ወሎ ሰፈር ጎዳናዎች ላይ የቆመው የኮንክሪት ድንጋዮች በቀለማት በተለይም ደግሞ ባህላዊ ምስሎችን በሚያንጸባርቁ ምስሎች በአማርኛ ፊደላት፣ በግዕዝ ቁጥሮች፣ ባበሻ ልብስ የጥበብ ዲዛይን ሁሉ መሞላታቸውና በጎዳናው ለሚዘዋወረው ሕዝብ ትልቅ ደስታን እንደፈጠረለት ነው የተነገረው። ሰአሊያንና የቅራጽያን ማህበር ዋና ጸሐፊ ሰአሊ ሰይፉ አበበ በዚህ ፕሮጀክት የተሳተፉት ወደ ሰላሳ የሚሆኑ ወጣት ሰአሊያን መሆናቸውን ገልጸውልናል። ሶስት ሱፐርቫይዘሮች ነን። ወደ ሰላሳ የሚሆኑ ሰአሊዎች ናቸው። ወጣት ሰአሊዎች ናቸው። በደንብ እየታዘዙን፣ በደንብ እያስረዳ ናቸው። ብዙ ሰው በቃ ይሄ ነገር መቀጠል አለበት፣ ይህን ኮንክሪትም በብዛት ስላለ ኮንክሪቶቹ መደፈን አለባቸው፣ በአብዛኛው መሰበር አለ። ያለበት ያው በፍጥነት ከተማውን ቆንጆና ውብ ለማድረግ ጥረት እናደርጋለን ብለን እናስባለን። የስነ ጥበብ ባለሙያዎች በከተማዋ ይህንን ስራ እንዲሰሩ ሀሳብ ያቀረበው በአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት የተቋቋመው የውበት መናፈሻና ዘላቂ ማረፊያ ልማትና አስተዳደር ተቋም ዋና ስራ አስኪያጅ ወይዘሮ አልማዝ መኮንን ለአዲስ አበባ ከተማ ውበት ይላሉ ውበት በመንገድ አጥሮች፣ በአካባቢ አጥሮች ውበት በቀለም የሚገለጽ ነው የሚሆነው። ሁለተኛ ውበት በጣም የብዙ ነገሮች ሚክስ ነው። በውስጡ ባህል አለበት፣ ታሪክ አለበት፣ አኗኗር አለበት። ማንነት ነው የሚገልጸው ውበት። በአገራችን ያሉ ባህሎች ብዙ ቁጥር ስፍር የሌላቸው እሴቶች አሉ። ማንነታችንን በደንብ አድርገው ከፍ የሚያደርጉ ታሪካችንን የሚገልጹ ነገሮች አሉ። ስለዚህ ይህም ስናስብ ከተማችን አንደኛ ሻካራ የሆኑ የግንብ የሚመስሉ የመንገድ አካፋዮች ካሉ እነዚህን ማስዋብ ሳቢ ማድረግ መቻል አለብን ብለን ተነሳን። አንደኛው ዋናው መንገድ ብለን ያየነው አዲስ አበባ የቦሌ አውሮፕላን ማረፊያ ጀምረህ ወደ ከተማዋ ስትገባ ያለው ትልቁ መንገድ፣ እንግዶች የሚገቡበት ብዙ ሰዎች የሚንቀሳቀሱበት አካባቢ ስለሆነ ቱሪስቶችም እንደዚሁ በዚህ አካባቢ የሚንቀሳቀሱ ስለሆነ ይህንን አሁን ኮንክሪት ከሚመስለው የመንገድ አካፋይ የተወሰነ ባሊ አድ አድርገን በጣም የተዋበ ማድረግ አለብን ብለን አስብ። ስለዚህ ውበቱን አድሬስ ስናደርግ ምንምን ነው የምናስተዋውቀው? ማንነታችንን። ማንነታችን ስንል የአዲስ አበባ ስም አዲስ አበባ ይላል። የእኛ የአበባ ምሳሌ ናት፣ አዲስ አበባ ዋና ከተማችን። አዴ አበባ ደግሞ የኢትዮጵያ ቴክላር የሆነች ለብቻ የሆነች አበባችን ናት። ከተማችንም ይገልጻል። ሁለተኛ ሌሎች የማበጠሪያ አይነቶች ናቸው። እነዚህ ማበጠሪያዎች የዘጠኙ ክልሎች የአፋር አለ፣ የጎንደር አለ፣ የትግራይ አለ፣ የደቡብ አካባቢ አለ፣ የሀረር አለ። ብዙ ብዙ ስም አላቸው በየክልሉ ቱሪስቱ ዝፍ አይነት እነዚህ ምንድን ናቸው ብሎ የሚረዳቸው ተጨማሪ እሴት ስንፈጥር መንገዱ ላይ ባህላችንንም እያሳወቅን እሴቶቻችንም እያስተዋወቅን ሌሎቹ የሙዚቃ መሳሪያዎችም አልዛ እነዚህም መልክ ናቸው፣ ውበት ናቸው። የእኛን ራሳ እኛን የሚያስታውቁ ስቴቶች ናቸው። በአዲስ አበባ በተለይ ወደ ቦሌ መንገድ በሚወስዱ ጎዳናዎች ላይ የተሳሉት ባህልን ገላጭ የስነ ጥበብ ውጤቶች በሰሞኑ ከፍተኛ ዝናብና ጎርፍ አልታጠቡ ወይም አልተበላሹ ይሆን? ሰአሊ ሰይፉ አበበ፣ አላበላሸውም። አይ ቀለሙ ምንድን ነው የተጠቀምነው ቀለም አሁን የብረት ቀለሞች ነው የተጠቀምነው። ያው እነሱ ጥሩ ወዝም እንዳላቸው እናውቃለን። ያው ሳአሊም ሰአሊም ስለሆንን ያው እናውቃለን ምን ቀለም መጠቀምና እንደሌለብንና እንዳለብንና። ግን ለሚቀጥለው ጊዜ ከአንዳንድ የቀለም ፋብሪካዎችም ጋር ተነጋግረን የተሻለ ቀለም ለእኛ አስር አመት እንኳን አስራ አምስት አመት መቆየት የሚችል በውጭ ላይ በከተማ ላይ እና እንደሱ አይነት ቀለሞችን እናደርጋለን ብለን እናስባለን። ግን ምንም አይነት የማስለቀቅ ነገር የለውም። እንደውም አጠበልን እንደውም እያየሁት እንደውም አጠበልን እያልኩት። ማን ነው የሸፈነላችሁ ወጪያችሁን? ቀለሙን ቀለሙን ያው የበአዲስ አበባ ውበትና መናፈሻ ዘላቂ ማረፊያ ኤጀንሲ ነው ቀለሙን ብሩሹን፣ ሁሉን የሚያስፈልገንም ማቴሪያል የሸፈኑልን በተረፈ እናንተ በነጻ አዎ እኛ በነጻ ነው በቃ ለምን አንደኛ ኢትዮጵያ ሳሊያ ዲሞክራሲያ ማህበር እንዲህ አይነት ነገሮችን መጀመርና ማበረታታት አለበት፣ አርቱም ማደግ አለበት፣ መደገፍ አለበት። ማህበር ስትሆኚም ተሰሚነትም ስላለሽ ሰብሰብ ብለሽ እንደዚህ መሆን ስለዚህ መስራት እንዳለብን እናምናለን። የአፍሪቃውያንና የተለያዩ ዲፕሎማቶች መኖሪያ መዳረሻ የሆነችው መዲና አዲስ አበባን በይዘቷ በውበቷ ከሌሎች ታዋቂ የዓለም ከተሞች እኩል ማድረግ አለብን ብለን ተነስተናል ያሉት በአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት የተቋቋመው የውበት መናፈሻና ዘላቂ ማረፊያ ልማትና አስተዳደር ተቋም ዋና ስራ አስኪያጅ ወይዘሮው አልማዝ መኮንን። አዎ እንግዲህ የኢትዮጵያ ሰዓሊያን ማህበር ትልቅ ተቋም ነው። እኛ እንዳልኩሽ ይሄ የኢትዮጵያ ዋና ከተማ የአፍሪካ መዲና ነው። የአፍሪካውያንም መዳረሻ መኖሪያቸው ከተማ ናት። የተለያዩ ዓለም አቀፍ ዲፕሎማቶችም የሚኖሩባት ከተማ ናት። ይህን ከተማ ስታንዳርዳይዝ ማድረግ መቻል አለብን። ዓለም አቀፍ ደረጃን የጠበቀች የአፍሪካ መዲና የሚለውን ስ የጠበቀች እንድትሆን ለማድረግ የተለያዩ ወበር ስራዎች መስራት አለብን። አንዱ ይህንን ነው እስኬላት የምናደርገው እንዳልሽው የሙከራ ስራ ነው። የስራ ነው የሙከራ ስራው ሰው ምን ይላል የሚለው ግብአት አሰባሰብን ስ ኦል ፖዘቲቭ ከሚዲያ ጀምሮ ሌሎቹም ተቋማት እንደዚህ ፖዘቲቭ የሆነ ነገር ነው። አሁን ግብአት ያገኘ ነው ምናልባት የሰማነው ነገር ሊኖር ይችላል። እኛ ግን ፖዘቲቭ ነገር ነው የሰማ ነው እስካሁን። ይህንን የሀረር ግንብ አለ፣ የአክሱም ሀውልቶች አሉ፣ የላሊበላ ውቅር ቤተክርስቲያናት አሉ፣ እያ ትክል ድንጋዮች አሉ፣ በባሌ ውስጥ የሚገኘው ዋሻ አለ፣ የሶፍ እመር ዋሻ፣ ሌሎችም እሴቶች አሉን። በጣም እነ ፋሲለደስ አሉን። እነዚህና ሌሎች ኢትዮጵያን የሚገልጹ ትልልቅ ነገሮች አሉ። ፕላስ ደግሞ ለእኛ ብቻ ያሉ የህዝባችን አኗኗር ቁንጅና የሚገልጹ ማንነታችንን በደንብ ሊያስተናግዱ የሚችሉ አለባበሶች፣ የፀጉር ስራዎች ይትን ከአመጋገባችን ጀምሮ፣ ከእቃዎቻችን ጀምሮ እነዚህ ነገሮች በጣም በተሻለ ሁኔታ እራሳችንን መግለጽ በምንችልባቸው ቀለማትን ጭምር እንዲሳሉ ነው የምንፈልገው። እንደዚህ አይነት የውበት ስራ እንሰራለን ብለን ነው እያሰብን ያለ ነው። ይሄንን ተከትሎ የአዲስ አበባ ከተማን ጽዳት በተመለከተ የእናንተ መስሪያ ቤት ምንድን ነው የሚያደርገው እንቅስቃሴ? በእርግጥ ይሄ የጽዳት ጉዳይ እኔን አይመለከተኝም፣ ግን ያው በከተማ አስተዳደር ስር እስካለሁ ድረስ እና በተለይም በማዘጋጃ ቤታዊ አገልግሎት በሚሰጠው የስራ አስተያጅ ስትስር እንዳለው ሁሉ ግን አሁን ከተማችን ጽዱ ናት። አሁን በምታየው ደረጃ በጣም ጽዳት አለ። ባለፉት ሳምንታት የተወሰኑ ችግሮች ነበሩ። በጣም ትንሽ ህብረተሰቡን ጥያቄ ውስጥ ያስገቡ የጽዳት ችግሮች ነበሩ። እሱ የራሱ ምክንያት ነበረው። አንደኛ የአዲስ አበባ ከተማ ድሮ ፔሪፈሪ በነበረበት ጊዜ ያ ድንበር ነው ታች ነው ጠጫፍ ነው ብለን ባልንበት ጊዜ የነበረው የቆሻሻ መድፊያ ኦፕን ዳምፒንግ ኤሪያ የነበረው የረዚ አሁን ላይ ሆነች ሲታዩ መሀል ከተማ የሆነበት እና ብዙ ነዋሪዎች በዛ በነበረው ጉዳይ ብዙ ህመም ተማሪዎችን ትምህርት ቤት አላጠገቡት ሲወድቁ ታመሙ። በጣም ፐርመንት እያደረገ ያቆሻሻ ቆሻሻ ታቂዋልች በቆየ ቁጥር ወደ ጋዝ እየተለወጠ ህመም ላይ የሚወድቅበት ሁኔታ ስለነበረ የከተማ አስተዳደሩ ከሚስል ሆኖ ይሄን ግልጽ የሆነ የቆሻሻ መድፊያ በጣም ኋላቀር የነበረውን ነገር እሱን ዘግቶ ሳይንቲፊክ ፓርክ እዛ ላይ ለመመስረት ሁለተኛ ደግሞ ከቆሻሻው በቀን ሀምሳ ሜጋዋት የኤሌክትሪክ ኃይል ለማመንጨት በወሰነው መሰረት ሳይንቲፊክ ፓርክ ፓርኩም እየተሰራ የኤሌክትሪክ ማመንጫ ኃይሉም እየተሰራ ባለበት ጊዜ አዲስ ሳኒተሪ ላንድ ፊል በመቶ ሰላሳ ስድስት ሄክታር ወደ ሰንዳፋ በሚወስደው መንገድ አካባቢ ላይ ዘመናዊ የሆነ ሳኒተሪ ላንድ ፊል ነው ያስቀመጠው። ስለዚህ እዚህ ጋር ሲደፋ የነበረው ወደዛም ሙብ አድርገን ስንገፋ አንደኛ ብዙ ነገሮች ሳይንቲፊክ በሆነ መልኩ ነው ሊሰሩ ያደረጋቸውና ከተማዋን ስታንዳርዷን ከፍ የሚያደርግ ለቱሪስት መስህብ የምትሆን እንዳልኩሽ የአፍሪካ መዲናነቷን የምታረጋግጥበት ስራ ነው የሰራው ከተማ አስተዳደሩና። በጥቅሉ ግን አሁን ቆሻሻ በከተማችን ላይ የእኔ ከተማ ውበት ሊጠበቅ ከሆነ ቆሻሻ ማየት የለብኝም። በዚህ ጉዳይ ላይ የራሳችን እገዛ ስናደርግ ነው የቆየ ነው። አዲስ አበባ በመንገድና በቤቶች ግንባታ ተጠምዳ ከተማዋ አረንጓዴ ከመሆን ወደ ድንጋያማነት እየተቀየረች ነው የሚለውን ትችት ወይዘሮ አልማዝ መኮንን አስተባብለዋል። ይህን የሚለው በቅርቡ አዲስን ያልጎበኘ ነው ባይ ናቸው። ይሄ ምናልባት በቅርብ አዲስ አበባ ነው የማያውቁ ሰዎች ነው የሚሆኑት። በእርግጥ የነበረው ትሬንድ ወደዛ የሚወስድ ነበረ፣ ግን ትሬንዱ ወዲያው ነው እንዲቆም የተደረገው። ሰላሳ ሰላሳ አርባ የሚለው የከተማ ፕሪንስፕል ነው አሁን የተከተ ነው ሰላሳ ለግሪን ሰላሳ ለመንገድ አርባ ለግንባት ይሄ ማስተር ፕላን አሁን የአዲስ አበባ አሁን በቅርብ ጊዜ የሚያጸድቀው ካቢኔው ሰላሳ ፐርሰንት ለግሪን ብሎ ወስኗል። እኛም በዚህ መሰረት አሎኬትድ የሆኑ ኔበርሁድ ፓርክስ በሙሉ ካርታው ይሰጠን ብለን ጥያቄ አንስተናል። ስለዚህ ካርታዎቹ ከአዲስ አበባ ዩኒቨርሲቲ ጋር ሆነን ዲዛይን ያውጥተን ልን ለልማት ነው። እንደውም አሁን ለአዲስ አበባ ዩኒቨርሲቲ ውል ገብተን እየሰራን ያለ ነው ከሆሬክ ጋር ማለት ነው። ስለዚህ የመረጃ እጥረት ነው የሚመስለኝ እንጂ የከተማ አስተዳደሩ ሰላሳ ሰላሳ አርባ የሚለው በማስተር ፕላናችንም የተቀመጠ እኛም በዛ ደረጃ በኮንዶሚኒየሞች፣ በሪል ስቴቶች፣ በግል መኖሪያ ቤቶች በፌዴራል ተቋማት፣ በአስተዳደሩ ተቋማት፣ በሃይማኖት ተቋማት፣ በትምህርት ቤቶች፣ በአካፋይ መንገዶች እና ደሴቶች በሙሉ እነዚህ ግሪን እንዲተከሉ ነው። አሁን የንቅናቄ መድረክ እየሰራ ነው ያለ ነው። ኢናዲሽን በተለያዩ አካባቢዎች አሁን አዳዲስ ፓርኮች ነው ዲቨሎፕ እያደረግ ነው ያለ ነው። ለምሳሌ ከኢሲኤ ፓርክ አሁን በተሰራው ማሪዎት ፊትለፊት ሀምሳ ሁለት ሺህ ካሬሜትር ላይ ትልቅ ፓርክ ነው ደቨሎፕ እያደረግን ያለ ነው። ሁለተኛ ሆላንድ ኢንቨስት ወደ ጦር ሀይሎች በሚወስደው ከሱ ጀርባ ከካሬሜትር የሚሆን አዲስ ፓርክ ደቨሎፕ አድርገናል። አሁን ሐምሌ፣ ነሐሴ የሚያልቅ ነው። ፈረንሳይን ስፔጅ በዚህ አይነት መልክ ነው ደቨሎፕ እያደረግ ነው ያለ የነበሩ ፓርኮቻችን የብሔረ ጽጌ የሀምሌ አስራ ዘጠኝ የሸገር የአምባሳደሮችን ስታንዳርዳቸውን ጠብቀው ኦፕን ሆነው ለከተማው ቁንጅና መልክ የሚኖራቸው ግብአት የሚኖራቸው ኦፕን ደግሞ ለህብረተሰቡ አገልግሎት የሚሰጡ እንዲሆኑ አድርገን ነው እየሰራናቸው ያለ ነው። በአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት የተቋቋ ተቋሙ የውበት መናፈሻና ዘላቂ ማረፊያ ልማትና አስተዳደር ተቋም ዋና ስራ አስኪያጅ ወይዘሮ አልማዝ መኮንን ያለምንም ክፍያ ለከተማዋ ነዋሪዎችና ጎብኚዎች ይህንን ልዩ የጎዳና ላይ ጥበብ የሰሩ ሰዓሊያንን አመስግነዋል። ፕሮጀክቱን የመሩት የሰዓሊያንና የቅራጽያን ማህበር ዋና ጸሐፊ ሰዓሊ ሰይፉ አበበም ምስጋናቸውን እንዲህ ነው የገለጹት ሳምፕል ስራ ስለሆነ እንዲታይልን ስለሆነ ወደፊትም ደግሞ በደንብ በጀት ተመድቦለት ብዙ የሚሰራ ነገር ነው እና ብዙ ሰዎች እንደውም ግማሾቹ እንደጻፉልኝ ከውጭም ከሀገር ውስጥም ወደ ጋለሪም የሚወስድ ስሜት ይፈጥራል። ይህን አርቱን ስናይ ጋለሪም ሄደን ሌሎች አርቶች እንድናይ የተለያየ ኮሜንትና አስተያየት ነው የተሰጠበት። ይህን ኮንክሪት ከማየት በጣም ገላገላችሁን፣ ቀለም ራሱ ቢቀባ ደስ ይላል፣ እንኳን ስዕል ተስሎ የሚል ስሜት አለ። ትልልቅና ወሰን ኮስሮፍ ራሱ ከአሜሪካ በጣም በርቱ፣ ጎበዞች። በጣም ደስ የሚል ነው። ስትሬት አርት፣ ፐብሊክ አርት መጀመሩ ራሱ ትልቅ ነገር ነው የሚል ነው ያለው ሁኔታ። ስለዚህ የትምህርት ቤቱም ተማሪዎቹን በጣም ላመሰግናቸው ሉ የቴምስ ተማሪዎች በይበልጥ በይበልጥ በጣም ያገዙን በጣም ስኪል ያላቸው ልጆች ናቸው። የአርት ስኩልም ተማሪዎች የአለ ስነ ጥበብና ዲዛይን ትምህርት ቤት ተማሪዎች በአዲስ አበባ ዩኒቨርሲቲ፣ ሌሎችም እንደዚሁ በግል በውጭ የሚያገዙን ሰዎች አሉ እና ሁሉንም እኔ ማመስገን ነው። የኢትዮጵያ ሰዓሊያንና ቀራጺያን ማህበር አዲስ አበባ ከተማን ለማስዋብ የጀመሩት ስራ ይበል የሚያሰኝ ይመስለናል። አድማጮች፣ በዝግጅቱ ቃለ ምልልስ በመስጠት የተባበሩንን በሙሉ በማመስገን የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።